ማክሰኞ ዕለት በኢትዮጵያና ና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ አገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት የግጭቱ ምክንያት ድንበር ተሻግረው የገቡ የሱዳን ወታደሮች ናቸው። የትግራዩን የህግ ማስከበር ዘመቻ ጨምሮ በተለያዩ ጉዳዮች መጠመዳችንን እንደ ጥሩ አጋጣሚ መጠቀም የፈለጉ ያሏቸውን የሱዳን የበታች ባለስልጣናትም ተጠያቂ አድርገዋል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ቀደም ሲል ባወጡት መግለጫ የኢትዮጵያ ወታደሮችና ሚሊሻዎች ወደ ግዛቶቻችን በመግባት ከቅኝት ሲመለሱ በነበሩ የጸጥታ ኃይሎቻችን ላይ ጥቃት ፈጽመዋል ብለዋል። ይህንን ጉዳይ በተመለከተ ዘጋቢያችን እስክ የእስክንድር ፍሬው ከውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ጋር ቆይታ አድርጓል። ተከታተሉት። በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በሱዳን እና በኢትዮጵያ የጸጥታ ኃይሎች መካከል ማክሰኞ ምሽት የተፈጠረ ግጭት እንደነበር በሱዳን መንግስት በኩል ተገልጿል። ሌሎችም መረጃዎች ወጥተዋል። በኢትዮጵያ በኩል የሚታወቀው ምንድን ነው? አምባሳደር አይመሰግናለሁ አመሰግናለሁ። ምንድነው የሆነው? አሁን የዚህ ሰሜን ኢትዮጵያ ክፍል ጠቅ የማስከበር እንቅስቃሴ እየተደረገ መሆኑ ይታወቃል። በዚህ ምክንያት እኛ ወታደራዊ ተቋማት እዚህ የሚዛን መንቀሳቀስ ሁኔታ አለ። እዚህ ከሱዳን ድንበር አካባቢ ያለው የወታደራዊ ኃይሉ አካባቢ የሱዳን በኩል ያለው ኃይል ወደዚህ የመግባት እና አንዳንዴም ደግሞ የገበሬውን ማሳ ጭምር መጥቶ የማጨድ የመሳሰሉ ምንም እንኳን በማዕከላዊ መንግስትም የተደገፈና የተሰጠ አመራር ነው ብለን ባናምንም ይህንን የማይሆን ህገወጥ እንቅስቃሴ ማድረጋቸው ነው የታየው። በዚህ አጋጣሚ የተፈጠረ ነገር ነው። ለማንኛውም ይህንን ነገር እንደተገነዘብ ለሱዳን መንግስት መልዕክት ተላልፏል። ምክንያቱም የነገሩን መነሻ ነገሩን ይዘት ስራ እንዴት እንደተከሰተ ኦልሬዲ ተገልጾላቸው፣ ምንም እንኳን በበላይ አመራር የታሰበም ባይሆን አሁን አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ከግምት በማስገባት እኛ ጋር ቢዚ መሆናችንን በጥጣ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን ክፍል ለመጠቀም በታች ያለው እዛ አካባቢ ሱዳን ወገን ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን ለሱዳን መንግስት ተገልጿል። ጉዳዩን በዘለቄታ ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር እቅዱ አለ ማለት ነው። በከፍተኛ አመራር ደረጃ ሲሉ አምባሳደር፣ ይሄ ነገር እንግዲህ የተሰማው የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ በኢትዮጵያ ጉብኝት አድርገው በተመለሱ በጥቂት ቀናት ውስጥ ነው። እንደገና ሁለቱ መሪዎች ተገናኝተው ይነጋገሩበታል ወይስ ምንድን ነው የሚሆነው? ከዚያ በኋላ በከፍተኛ ደረጃ ሲባል ያው ከፍተኛ ደረጃ የሚለው ነው የሚገልጽው፣ እከሌና እከሌ የሚለው ነገር አስፈላጊ አይመስለኝም። ዞሮ ዞሮ ግን በመንግስት ደረጃ ማለት ነው። ሁለቱ መንግስታት ይህን ነገር ይሰጡታል። ምክንያቱም ከሱዳን ጋር አለ ግ የምኝነት ወዳጅነት ግንኙነት ጠንካራ ነው። የምንፈልገው ነው። እነሱን ይፈልጉታል። ምናልባት ከኛ እኩል ወይም ከኛ በላይ ይህንን አተወርዳ አናደርግም ነው። ነገር ግን አሁን የእኛን ትኩረት መዛባት የእኛን ትኩረት ሌላ ጋር ነበር መሆኑን ከግምት በማስገባት እዛ በሱዳን መንግስት ፍላጎት ነው ብለን ባናምንም በታች ያለው ክፍል ይህንን አይነት ነገር ማፈጸሙ አያላግባም መሆኑ ገልጸደላቸው ኦልሬዲ፣ በዚህ ደረጃ እንሰራለን ማለት ነው። የደረሰ ጉዳት መኖሩን በዚህ ግጭትም ይጠቅሳል በ

በሱዳኑ ጠቅላይ ሚኒስትር ስም እንደወጣ የተገለጸ መግለጫ የሱዳን የጸጥታ ኃይሎች የቅኝት ስራ ሰርተው ሲመለሱ በኢትዮጵያ የጸጥታ ኃይሎች ጥቃት ተፈጸመባቸው ይላል። በዚህ መንገድ ነው እነሱ ያስቀመጡት። ሪያሊቲው ሬፊጂ ካምፕ ለመጠበቅ ለሬፊጂ እንክብካቤ ለመስጠት የሚል ነገር አለ። ግን እዛ አካባቢ ሬፊጂ የለም። ያ ነጻ የኢትዮጵያ ቴሪቶሪ ነው። ይህንን አጋጣሚ ተጠቅሞ ወደዚህ የመግባት ነገር ነው። የእኛን ትኩረት ሌላ ከመሆኑ ያደረጉት ነገር ነው የሚል ነው። እሳቸው እንግዲህ የደረሳቸው ሪፖርት በዚህ ደረጃ ላይ አክት ማድረጋቸው ብዙ የሚያስጠልቅ አይሆንም። ቱም ደረጃ ደርሶብናል ብሎ ከታች ያለው ሪፖርት እስካረገ ድረስ ነገር ግን እውነታ አሁን ቅድም ያልኩ አምባሳደር ይሄ ሁ ለማንኛውም ዝርዝር ጉዳዩን በከፍተኛ ደረጃ ሁለቱ አመራሮች ተነጋግረው መግለጫ ሚ ይሄ እንደ አንድ አጋጣሚ የሚቆጠር ነው ወይስ በአጠቃላይ በሱዳን እና በኢትዮጵያ መካከል ያለው የግንኙነትን ሁኔታ የሚያንጸባርቅ የሚገልጽ ነው? ይህ ምንም አያንጸባርቅም። ሰዎች ነገር የሚነካንጠ ብለ ይህ በእንዲህ እንዳለ ጦርነት በተቀሰቀሰበት የትግራይ ክልል አቅራቢያ በሚገኘው አጎራባቹ የኢትዮጵያ ድንበር አካባቢ ባለው የሱዳን የእርሻ መሬት ላይ ሱዳን ሰራዊቷን ማሰማሯቷን ቀጥላለች ሲሉ አንዳንድ የሱዳን ባለስልጣናት ባለፈው ሳምንት ተናግረው ነበር። ሪፖርተራችን ናባ ሙህዲን ከካርቱም የላከችውን አጭር ዘገባ ደረጀ ደስታ ቀርበዋል። የሱዳን መንግስት ስለ ሰራዊቱ እንቅስቃሴ በይፋ የሰጠው አስተያየት የለም። የሱዳን ጦር ለ25 ዓመታት በኢትዮጵያ ሰራዊት ቁጥጥር ስር ወደ ነበረው አካባቢ በመንቀሳቀስ በአዋሳኝ ድንበር አቅራቢያ የነበረውን የእርሻ መሬት መቆጣጠሩና አካባቢው አዲስ አበባና ካርቱምን ለረጅም ጊዜ ሲያጋጭ የቆየ ጉዳይ መሆኑም ተዘግቧል። ሽፍታ በሚል ስያሜ የሚታወቁት የኢትዮጵያ ታጣቂዎች በየዓመቱ የመኸር ወቅት የሱዳን ይዞታዎች መሆናቸው በሚነገረው የፋሽጋና ሌሎች አካባቢዎች የሚገኙ የእርሻ ሰብሎችን ለመዝረፍ ይንቀሳቀሳሉ ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው የደህንነት ባለስልጣን ለአሜሪካ ድምፅ ጠቁመው የሱዳን ወታደሮች ይዞታቸውን የተቆጣጠሩ መሆኑን ተናግረዋል። የሱዳን ጦር ከበርካት ኖሬን ግዛት ወደ ምስራቅ አቅጣጫ በመስፋፋት ቀድሞውኑም የሱዳን ይዞታ የነበረውን ቦታ በመቆጣጠሩንም ባለስልጣኑ ገልጸዋል። ይህም የሆነበት ምክንያት የኢትዮጵያ ሰራዊት በትግራይ ግጭት ተጠምዶ ስለነበረ የሱዳን ጦር ይህን አካባቢ የመቆጣጠር እድል ስለነበረው ነው ብለዋል የአካባቢው የደህንነት ባለስልጣን። ባለፈው ግንቦት የኢትዮጵያ ታጣቂዎች ከእገድ አሪፍ ከተማ በስተ ምስራቅ የሚገኙ መንደሮችን ማጥቃታቸውና በርካታ ሲቪሎችን የሱዳን ወታደሮችን መጎዳታቸው ተነግሯል። ሱዳን ጥቃቱን ያወገዘች ሲሆን የኢትዮጵያ መንግስትም የሚሊሻ ቡድኖችን ይደግፋል ስትል ነቅፋለች። ካርቱም የሚገኙ የፖለቲካ ተንታኝ ሙሃዴን ጅብሪል በቅርቡ አካባቢውን ጎብኝተው እንደነበር ይናገራሉ። እሳቸው እንደሚሉት ኢትዮጵያ ልታስተናግደው የምትፈልገው ሌላ ትልቅ ችግር ስላለባት ከሱዳን ጋር መጋጨትን አትፈልገውም። ሱዳን በኢትዮጵያ ትግራይ ክልል ውስጥ የተፈጠረውን ጦርነት ሸሽተው የተሰደዱ ኢትዮጵያውያንን ተቀብላ እያስተናገደች ነው። በሌላ በኩል መንግሥት በኢትዮ ሱዳን ድንበር አካባቢ ከሚሊሻ ጋር የተፈጠረውን ክስተት በቅርበት እየተከታተለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ሁለቱ ሀገራት እንዲህ ያሉ ችግሮችን ለመፍታት ሁሌም የውይይት አማራጭ የሚከተሉ በመሆናቸው ክስተቱ የሁለቱን ሀገራት ጥብቅ ትስስር አያላለውም ብለዋል ጠቅላይ ሚኒስትሩ በትዊተር ገጻቸው ባሰፈሩት አስተያየት ክስተቱን እንደ መልካም አጋጣሚ ወስደው በማራገብ ልዩነትን ለማስፋት የሚጥሩ አካላት የሁለቱን ሀገራት ታሪካዊ ትስስር ያልተረዱ ናቸው ብለዋል ጠቅላይ ሚኒስትሩ።